የማህበራዊ መገናኛ ዘዴዎች ቅኝት ከሁለት አስርት ዓመታት በላይ የሀገር ቤትና የውጭ በሚል ተለያይቶ የቆየው የኢትዮጵያ ኦርቶዶክስ ተዋሕዶ ሲኖዶስ አንድነት እምነት ሳይለይ በርካቶችን አስደስቷል። በዛው መጠን ደግሞ ኢትዮጵያ እጅግ እንቁ የሆነው የጥበብ ባለሙያዋን ማጣቷ ከጥግ እስከ ጥግ ያዘን ድባብ አስፍኗል። ሌላ ያልተጠበቀም ነገር ተከስቷል። ለምርጫ ታዛቢነት ዚምባብዌ ድረስ ያቀኑት የኢትዮጵያ የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝን ይመለከታል። ጉዳዩም አቶ ኃይለማርያም መዲናይቱ ሀራሪ ውስጥ ከቀድሞ የኢትዮጵያ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም ጋር ቆመው ከተነሷቸው ፎቶግራፎች ፈገግ እንዳሉ የሚታይበት መሰራጨቱ በማህበራዊ መገናኛ አውታር ተጠ ተጠቃሚዎች ዘንድ ድብልቅልቅ ስሜት አጭሯል። ሁሉንም ቃኝተናል። አብራችሁን ቆዩም ረቡዕ ሐምሌ 25 ቀን 2010 ዓ ም በኢትዮጵያውያኖች ዘንድ መቼም የማይረሳ ቀን ነው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አራተኛ ፓትርያርክ ብፁዕ ወቅዱስ አቡነ መርቆሪዎስ ከ26 ዓመታት በኋላ የአገራቸው ምድር ዳግም የረገጡበት ቀን። ይህን አስመልክቶ ሃይደር የተባለ የትዊተር ተጠቃሚ በቅዱስ መርቆሪዎስ እለት አቡነ መርቆሪዎስ ከ26 ዓመት መከፈልና የስደት ኑሮ በኋላ በክብር ወደ አገራቸው ተመለሱም፣ ዶክተር አብይ አህመድ ብዙ ክብርና ምስጋና ፈጣሪ ኢትዮጵያንና ሕዝቦቿን ይባርክ ሲል ጽፏል። ቅዱስ ፓትርያርኩ ረቡ ወደ ኢትዮጵያ የመጡት በ19 ሊቃነ ጳጳሳት ካህናትና የቤተ ክርስቲያኒቱ አገልጋዮች ታጅበው ብሎም ከጠቅላይ ሚኒስትር አብይ አህመድ ጋር በአንድነት ነው። አገር ቤት ሲመለሱ ታዲያ በዓለም አቀፍ አየር ማረፊያው እጅግ ደማቅ አቀባበል ተደርጎላቸዋል። ቀኑም የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ላለፉት 26 ዓመታት በሁለት ሲኖዶሶች መከፈሏ ከእንግዲህ ማብቃቱ የተበሰረበት ወቅት ነበር። አስደሳች ዜና ሲል ጽሑፉን ያንደረድረው ዮናታን ላለፉት 27 ዓመታት ለሁለት ተከፍሎ የነበረው ሲኖዶስ አንድ ሆኗል። እርቀ ሰላም ወርዷል። ሁለት የሚባል ነገር ዛሬ አበቃ። አንዲት ቤተ ክርስቲያን፣ አንድ ሲኖዶስ፣ አንድ ሕዝብ ብሏል። የትዊተር ጽሁፉ ላይ በርካታ የማህበራዊ መገናኛ ዘዴ ተጠቃሚዎች የቤተ ክርስቲያኒቱን የአንድነት ብስራት ከረዥም ጊዜ አንስቶ ሲጠብቁ እንደነበር ተናግሯል። አንድነቱን በተመለከተ በእምነቱ ተከታዮች በፌስቡክ ከተሰጡ የእንኳን ደስ ያላችሁና የምስጋና ቃላት ባሻገር ኦርቶዶክስ ተዋህዶ ያልሆኑ ኢትዮጵያውያንም ስለ ቤተ ክርስቲያኒቱ አንድነት ደስታቸውን ገልጧል። ከዚህ መካከል አደም ሾሞሎ ዛሃራ በሚል የፌስቡክ ተጠቃሚ አንድነትን የሚጠላ ሰይጣን ነው፣ ደስ ብሎኛል አንድ ስለሆናችሁ የተዋህዶ ልጆች የሚል መልእክት ሰፍሯል። ለማ ሽጉጤ በበኩሉም እግዚአብሔር ኢትዮጵያን ታረቃት እግዚአብሔር ይመስገን ሲል ደስታውን ገልጧል። በጣም ደስ ይላል እንደዚህ ነው የሚያምረው ያለው ደግሞ ጀማል ሰኢድ አህመድ ነው። ሰሚራ መህዲ እንኳን ደስ ያላችሁ ክርስቲያን ወገኖቼ። በጣም ደስ ይላል ሰላም ያብዛልን ብላለች። የሀገር ቤትና የውጭ በሚል ከሁለት አስርት ዓመታት በላይ ለሁለት ተከፍሎ የቆየው ሲኖዶስ አንድ መሆኑን በይፋ ለማብሰር ለቅዳሜ ሚሊኒየም አዳራሽ ቀጠሮ መያዙ በቤተ ክርስቲያኑ አባቶች ተገልጧል። በብስራት ዝግጅቱ ላይ ጠቅላይ ሚኒስትር አብይ አህመድን ጨምሮ 25 ሺ ግድም ታዳሚያን እንደሚጠበቁም ተያይዞ ተነግሯል። ቅዱስ፣ ተረት ልንገርሽ፣ የተላከ ከእንግሊዝ ዘንድ፣ እጅህን ስጣለኝ ፈረንጅ፣ እጅ ተይዞ ሊወሰድ፣ ምን እጅ አለው የእሳት ሰደድ። ማክሰኞ ሐምሌ 24 ቀን 2010 ዓ ም ማምሻውን ከዚህ ዓለም በሞት መለየቱ በድንገት የተነገረለት አርቲስት ፍቃዱ ተክለ ማርያም ከተጫወታቸው ቲያትሮች የተቀነጨበ ነበር። አየሽ አንቺ እናት አለም ቃል የእምነት እዳ ነው እንጂ የአባቴ እናት እኮ አይደለም። ከቲያትሩ ባጭሩ የተቀነጨበውን ይህንኑ የቪዲዮ ምስል ያያያዘው ጋዜጠኛ ፍስሐ ተገኝ እጅግ አብዝተ ለሰጠህን እናመሰግናሃለን ፍቃዱ ተክለ ማርያም ግዙፍ ነበርክ ሲል ትዊተር ላይ ጽፏል በመድረክ በሬዲዮ በቴሌቪዥን እንዲሁም በፊልም በርካታ የጥበብ ትሩፋቶቹን ለህዝብ በማቋደስ ዝናን የተቀዳቸው አርቲስት ፍቃዱ ተክለ ማርያም በድንገት ማረፉ የተነገረው በፌስቡክ ነበር ዜና አልፈቱን ድንገት በፌስቡክ ይፋ ያደረገው ሀበሻ አረጋውያን መርጃ ማዕከል የተሰኘው ገጽ ነበር ማዕከሉን በመስራችነትና በበላይነት ይመራ የነበረው አርቲስት ፍቃዱ እንደነበር ይነገራል ሀበሻ የአረጋውያን መርጃ ማዕከል የፌስቡክ ገጽ ማክሰኞ አመሻሹ ላይ ያሰፈረው ዜና እረፍት ኢትዮጵያ አርቲስት ፍቃዱ ተክለማርያምን ን አጣሽ ሲል ይነበባል። በኩላሊት ሕመም ሲሰቃይ የነበረው የድርጅታችን ሀበሻ የአረጋውያን መርጃ ማዕከል መስራች አንጋፋው አርቲስታችን ፖሎ ሲሪንቃ አርሴማ ጸበል ሲከታተል ቆይቶ ዛሬ አመሻሽ ላይ ከዚህ ዓለም በሞት ተለየ። ጽሁፉ ነፍሲማር አባታችን በማለት ይጠናቀቃል። ክብሮም ሳቢያን ምንጊዜም እናስታውሳለን። አርቲስት ፍቃዱ ተክለ ማርያም በሰላም እረፍ ሲል ጽፏል። ይርጋ አለም ደግሞ እዛው ትዊተር ላይ ነፍስ ይማር፣ ኢትዮጵያ ሌላ ግዙፍ ሰው አጣች ላደረከው በሙሉ እናመሰግናለን ሲል ሀዘኑንም አድናቆቱንም ገልጧል አብዱ ሙሐመድ በፌስቡክ ጽሁፉ ይች ወር ስንቱን ሰው ቀማችን ብሏል ባጭሩም ማሩ ግዛቸው እዛው ፌስቡክ ላይ ያሰፈረው አስተያየት እንዲነበባል የሞራል ልዕልናው መጨረሻ ደረጃ ላይ የደረሰ እምነቱ ከውቅያኖስ በታች እንደሚገኝ ከአለት የጠነከረ ጀግና ነው ማን ነው ከሞት ጋር ተጋፍጦ የራሱን ህይወት አሳልፎ ለሌላ ሰው ህይወት የሚሰጥ የሰራው ትልቅ ስራ በእግዚአብሔር ዘንድ ትልቅ ዋጋ አለው። አምባ ላይ ዘርአይ በፌስቡክ ከቀብር ስነስርዓቱ በፊት የነበረውን ፎቶግራፍ አያይዞ በእንግሊዝኛ አርቲስቶችና ታዋቂ ግለሰቦች በተገኙበት በብሔራዊ ቲያትር ለፍቃዱ ተክለማርያም አሸኛኘት ተደርጎለታል ሲል ጽፏል። አርቲስት ፍቃዱ ተክለ ማርያም በበርካታ የጥበብ ስራዎች ላይ በመሳተፍ ጉልህ አሻራውን አሳርፏል። የሬዲዮ ትረካዎቹ ዛሬም ድረስ በበርካታ አድናቂዎቹ ልብ ታትመው መቅረታቸውን የማህበራዊ መገናኛ ተጠቃሚዎች ገልጧል። ከመድረክ ሥራዎቹ መካከል ቴዎድሮስ ንጉሥ፣ አርማ፣ መቃብር ቆፋሪው እና የሬሳ ሳጥን ሻጩ፣ የሰርጉ አዜማ፣ አቡጊዳ ቀይሶ፣ ባለካባ ባለዳባ፣ መልእክት፣ ተወዛድር፣ ኦቴሎ፣ ኤዲፐስ ንጉስና ሐምሌት ይጠቀሳሉም። ሌላው በሳምንቱ የብዙዎች መነጋገሪያ የነበረው የኢፌዴሪ የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በዚምባብዌ ከኮሎኔል መንግስቱ ጋር ተገናኝተው መነጋገራቸው መገለጡና ፎቶግራፍ መታየቱ ነበር። ይህም በተመለከተ ሳሙኤል ቲገብራብ በእንግሊዝኛ የጻፈው የትዊተር መልእክቱ እንዲነበባል። በአፍሪካ ፍትህና ተጠያቂነት አለመኖሩ ያሳዝናል። ካለፉት ስህተቶችና ወንጀሎች ካልተማረን አሁንም አሁንም እኛኑ ስህተቶች ለመደጋገም ቆርጠናል ማለት ነው። አማኑኤል ተስፋዬ ትዊተር ገጹ ላይ ባሰፍረው ጽሁፉም ኢሳያስን ደምሮ መንግስቱን ሲያዩ መበርገግ ሲል የኢትዮጵያ የቀድሞ ፕሬዝዳንትን ማየት አንፈልግም የሚሉትን በመተቸት ጽፏል። ለማንኛውም ነገር መዋዠቅ አስፈላጊ አለመሆኑንም ጠቁሟል። የዞን ዘጠኝ ጦማሪ ቡድን አባል አጥናፍ ብርሃኔ መንግስቱ ኃይለማርያም ወደ ሀገሩ ሲመለስ ምናልባትም የጀግና አቀባበል ያገኝ ይሆናል። ስለዚህ ኋላ ከመደነቃችሁ በፊት ራሳቸው አዘጋጁ ሲል ጽፏል። አይኑን ጨፍኖ ጥርሶቹ ከጥግ እስከ ጥግ የሚታዩ ምስለቱ ትዊትም አያይዟል። ያሬዳ አስራት፣ ህዝባዊ ወያኔ ሓርነት ትግራይ ህወሓት ሞቶ መቀበሩን ላልሰማችሁ ወይም ላላመናችሁ ይኸው ማረጋገጫው ሲል የሁለቱ የቀድሞ መሪዎችን ፎቶግራፍ አያይዟል። ኤርሚያስ በላይ መንግስቱ፣ በእጆቹ የበርካቶች ደም አለበት። እናም ገና ድሮ ነበር መታሰር የነበረበት። ኃይለማርያም ደሳለኝ ከዚህ እኩይ አምባገነን ጋር መገናኘቱ እጅግ ያስደስተው ይመስላል። በእርግጥስ የቀይ ሽብር ሰማዕታትን ቤተመዘክር ጎብኝቷል? ሲል ጠይቋል። ጋዜጠኛ ግርማ ሙሐመድ መንግስቱ ኃይለማርያም ምንም ያህል ጨካኝ ቢሆን ሊጸጸት አይገባም የሚል አስተሳሰብ የለኝም ብሏል። ከምንም በፊት ግን ኮሎኔል መንግስቱ መንግስታቸው በኢትዮጵያውያን ላይ ትቶት ስላለፈው ሰቀቀንና ሕመም ያላንዳች ማመንታት ይቅርታ መጠየቅ እንዳለባቸው ጠቁሟል። አቶ ኃይለ ማርያም ደሳለኝም ምን ጉዳዮችን አንስተው ከኮሎኔሉ ጋር እንደተወያዩ ኢትዮጵያውያን ሊያውቁ ይገባል ብሏል ሞገስ ደሳለኝ መደመር ደመ ቀዝቃዛ ነፍሰ ገዳይ ለሆነው መንግስቱ ኃይለ ማርያም ይቅርታ ማድረግ ከሆነ ወጥቼበታለሁ ሲል ይርጋለም ኃይሌ በበኩሉ ኢህአዲግ በገዛ ስርዓቱ ያለውን ጭካኔ እየተመለከትክ፣ ከፋፋይ ፖለቲካውም ሀገራችንን እንዴት ወደ መቅመቅ እንደ ከተታት እየታዘብክ ፕሬዚዳንት መንግስቱ ኃይለ ማርያም ምህረት አይገባቸውም ለማለት የሞራል ልዕልናው የለም ብሏል ፎቶግራፉን ተከትሎ አስተያየትና ክርክሩ አሁንም እንደቀጠለ ነው አድማጮች የማኅበራዊ መገናኛ ዘዴዎች ቅኝት የተሰኘው ዝግጅታችን በዚሁ ይደመድማል አስተያየትና ጥቆማችሁ አይለን ማንተጋፍቶት ስለሽ ነኝ? መልካም ጊዜ ጤና ይስጥልኝ